አድማጮች አሁን ደግሞ መስመር ላይ የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ይገኛል። ዮሐንስ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ላይ ዛሬ ታደመ ነበር። ሂደቱ ምን ይመስል ነበር? አመሰግናለሁ ማንቴ ያው እንግዲህ በሌሉበት አቶ ጌታቸው አሰፋ ያው ክስታቸው አልተነበበም። ነገ በሚቀጥለው ሁኔታ ስለ እሳቸው አቃቤ ሕግ የሚያቀርበውን መሰረት አድርጎ ውሳኔ ይሰጥበታል። በተረፈ ግን ዛሬ የሁለተኛ ሶስተኛና አራተኛ ተከሳሾች ነበረ የቀረበው። ይህኛው ደግሞ አጠቃላይ የክስ ሂደቱ ከባድ የሙስና ወንጀል ነው የሚለው ይህን ደግሞ የተሰጣቸውን የስራ ኃላፊነት ወደጎን በመተው በግንቦት ሰባት ኦነግ እንዲሁም የሙስሊም አክራሪ ተብለው የተጠረጠሩ ሰዎችን አሁን ባልተያዙ ግብረ አበሮች መሰረት በእነሱ በኩል እንዲያዙ በማድረግ ድብቅ እስር ቤቶችን በማደራጀት እዛ አይናቸው ተሸፍኖ ለረጅም ጊዜ እንዲቆዩ በማድረግ እና ከፍተኛ ስቃይ እና ድብደባ እንዲደርስባቸው በማድረግ ተፈጸመ ከባድ ወንጀል የፈጸሙ መሆናቸውን፣ ይህኛውም ደግሞ ስልጣናቸውን መሰረት አድርገው የፈጸሙት የከባድ የሙስና ወንጀል መሆኑ ነው የተጠቀሰው እና አጠቃላይ የክስ የተመሰረተባቸው ክስ ይህንን ይመስላል። ያው የስራ ሰዓት በማለቁ ነገ ዝርዝሩን ለሌሎችን ደግሞ ነገ ሊሰማና ቀጠሮ ተይዘዋል ማለት ነው። ከዚህ ጋር ያይዜ የምገልጽልህ ቀደም ሲል በተለያዩ ለመንግስት ቅርበት ያላቸው ፋና ሬዲዮ፣ በኢቢሲ፣ ፌስቡክም በፌዴራል አቃቤ ሕግ ድህረ ገጽም ክስ ተመሰረተባቸው ተብሎ ጠዋት ተነቦ ነበረና ተጠርጣሪዎቹ ወደ ችሎቱ ሲገቡና የተጠርጣሪ ቤተሰቦች በተለይ ፋና ሬዲዮን መሰረት አድርገው ውቀሳቸውን ሲያካሂዱ፣ እንዲሁም ጋዜጠኞች ለህሊናችሁ ስሩ ባካችሁ፣ ለህሊናችሁና እና ለሙያችሁ ስሩ አሰፋ ማለት ሲናገሩ ነበረ። አቶ ጌታቸው አሰፋ ሀገር ውስጥ እንዳሉ ይነገራል። እና በሌሉበት የተባለው ለምንድን ነው? በሌሉበት አልተባለም። ገና ነገ ነው የሚወሰነው። አቃቤ ህግ ዛሬ አልተነበበም እሳቸውን ተዘሏል። ከሁለተኛ ሶስተኛ፣ እና አራተኛ ነው የጀመሩት። ለምን ነገ ክሳቸው በሌሉበት ይታይ አይታይ ወይም አቃቤ ህግ የሚያቀርበውን አቤቱታ መሰረት ተደርጎ ነው የሚወሰነው እንጂ እስካሁን የተባለ ነገር የለም። ስለ እሳቸው አጠቃላይ የክሱ ጭብጥ ምን ነበር? አጠቃላይ ከባድ የስልጣንን መከታ በማድረግ በዜጎች ላይ የሰው ከባድ የሰብአዊ መብት ጥሰት በመፈጸም የተፈጸመ የሙስና ወንጀል ነው የሚለው ሙስና በስልጣንን ያለ አግባብ መጠቀም የሚለውን የሙስና አንቀጽ ተጠቅሶባቸው ነው። ይህንን የተጠቀሰው አድማጮች፣ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ላይ የታደመው ባልደረባችን ዮሐንስ ገብረ እግዚአብሔር ሀያ ስድስት የብሔራዊ መረጃና ደህንነት አገልግሎት ሰራተኞችና ኃላፊዎች ላይ ስለተከፈተው ክስ ነበር ያብራራልን። ዮሐንስ ለሰጠ ማብራሪያ ከልብ አመሰግናለሁ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ማንቴ